የዲደብሊው ዜና አመሰግናለሁ ፀሐይ። የጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በጎፋ ዞን በመሬት መንሸራተት አደጋ ሕይወታቸውን የተነጠቁ ዜጎችን ለማሰብ በኢትዮጵያ የሦስት ቀናት ብሔራዊ ሐዘን ታወጀም። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን በተከሰተ የመሬት መንሸራተት አደጋ የሦስት ሰዎች ሕይወት አለፈም። የሶማሊያ መንግስት ከፍተኛ ባለስልጣናት በኢትዮጵያ ላይ የሚያቀርቧቸውን ውንጀላዎች መሰረተ ቢስ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አጣጣለም። መስሪያ ቤቱ የሶማሊያን ክሶች እንደማይቀበልም አስታውቋል። የናይጄሪያ ፕሬዚዳንት ቦላ አህመድ ሲኒቡና የጸጥታ ኃይላቸው በሀገሪቱ ኬንያን መሰል ብጥብጥ ለማስነሳት የሚሞክሩ አካላት ከድርጊታቸው እንዲቆጠቡ አስጠነቀቁም። የፕሬዚዳንቱና የሀገሪቱ የጸጥታ ኃይላት ማስጠንቀቂያ የተሰማው በናይጄሪያ ጣሪያ የነካውን የኑሮ ውድነት ተከትሎ በቀጣዩ ሳምንት የተቃውሞ ሰልፍ መጠራቱን ተከትሎ ነው። ፓሪስ 33ተኛውን የኦሎምፒክ ጨዋታዎች የመክፈቻ ስነ ስርዓት ለመጀመር ጥቂት ሰዓታት በቀሩበት በፈረንሳይ የፈጣን ባቡር መስመር ላይ ጥቃት ተፈጸመ። በጥቃቱ የደረሰ ሰብዓዊ ጉዳት ባይኖርም በአስር ሺዎች የሚቆጠሩ የባቡር ተጓዦችን ጉዞ አስተጓጉሏል። የአውሮፓ ህብረት እንዳይንቀሳቀስ ካገደው የሩሲያ መዋለ ንዋይ የተገኘ 15 ቢሊዮን ዩሮ ትርፍ ለዩክሬን ለማስተላለፍ ምላሽ የምትሰጥበትን ሁኔታ በጥንቃቄ እየመረመረች መሆኗን ሩሲያ አስታወቀች። ዜናውን በዝርዝር። በጎፋ ዞን በመሬት መንሸራተት አደጋ ሕይወታቸውን የተነጠቁ ዜጎችን ለማሰብ በኢትዮጵያ የሶስት ቀናት ብሔራዊ ሐዘን ታወጀም። በዞኑ ገዜ ጎፋ ወረዳ ኬንቾሻቻ ሻቻ ጎዝዲ ቀበሌ በተከሰተው አደጋ የሞቱ ሰዎች ቁጥር 260 ገደማ ደርሷል። የተባበሩት መንግስታት ድርጅት በአደጋው ሕይወታቸውን የተነጠቁ ዜጎች ቁጥር 500 ሊደርስ እንደሚችል አስታውቆ ነበር። የኢትዮጵያ የተወካዮች ምክር ቤት በአደጋው ህይወታቸውን ያጡ ኢትዮጵያውያንን ለማሰብ ከሐምሌ 20 ቀን 2016 ጀምሮ የሦስት ቀናት ብሔራዊ ሐዘን መታወጁን አስታውቋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ ባወጡት መግለጫ ከነገ ቅዳሜ ጀምሮ በሁሉም የሀገሪቱ ግዛቶች፣ በኢትዮጵያ መርከቦች፣ በኢትዮጵያ ኤምባሲዎችና ቆንስላ ጽህፈት ቤቶች የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑን አስታውቀዋል። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን በተከሰተ የመሬት መንሸራተት አደጋ የሶስት ሰዎች ህይወት አለፈ። አደጋው ትናንት ሐሙስ ሌሊት በዞኑ የደቻ ወረዳ ሚዲዮ ጎንቦራ በተሰኘች ቀበሌዎች መድረሱን የክልሉ ፖሊስ ኮሚሽን አስታውቋል። በመሬት መንሸራተቱ የአንድ ቤተሰብ አባላት የሆኑ አባትና ሁለት ልጆች ወዲያው ህይወታቸው ማለፉን በኮሚሽኑ የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለዶቸቨለ ገልጸዋል ሰዓት ከባድ የሆነ ዝናብ ጥሎ ነበረና በዚህ ምክንያት የአንድ ቤተሰብ አባላት ህይወታቸውን አጥተዋል። አባት እና ሁለት ህፃናት እንዲሁም በአንድ ሰው ላይ በእናቲቱ ላይ ከባድ ጉዳት ደርሶባቸዋል። አንድ መቶ አርባ ስምንት የሚሆኑ አባወራዎች ተፈናቅለዋል። እንግዲህ በአደጋው ጉዳት የደረሰባቸውና በህይወት የተረፉ ቤተሰብ እናት ለህክምና ወደ ጤና ተቋም መወሰዳቸውን የህዝብ ግንኙነት ዳይሬክተሩ ጠቅሰዋል። አደጋው ተጨማሪ ጉዳት እንዳያስከትል በመስጋት 148 አባወራዎች አካባቢውን እንዲለቁ መደረጉንም ኢንስፔክተር ደጀን ያሰፋ ጨምሮ ገልጸዋል። በመገባደድ ላይ ባለው ሳምንት የመጀመሪያ ቅናት በጎፋ ዞን በደረሰ ተመሳሳይ የመሬት መንሸራተት አደጋ በሀገሪቱ አስከፊ ነው በተባለለት አደጋ 230 ገደማ ሰዎች ህይወታቸውን ማጣታቸው ይታወሳል። የከፋ ዞን በሀገሪቱ ውስጥ ጥብቅና ጥቅጥቅ ደኖች ከሚገኙባቸውና ዝናባማ አካባቢዎች አንዱና ተጠቃሽ ነው። የሶማሊያ መንግስት ከፍተኛ ባለስልጣናት በኢትዮጵያ ላይ የሚያቀርቧቸውን ውንጀላዎች መሰረተ ቢስ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አጣጣለ። መስሪያ ቤቱ የሶማሊያን ክሶች እንደማይቀበልም አስታውቋል። ሚኒስቴሩ ዛሬ በይፋዊ የትስስር ገጹ ባወጣው የጽሑፍ መግለጫ እንዳለውም የሶማሊያ መንግስት ባለስልጣናት ኃላፊነት የጎደላቸው ያላቸውን መግለጫዎች ተቀባይነት የሌላቸው ብሏቸዋል። ኢትዮጵያ ለሁለቱ ሀገራት ህዝቦች ሰላምና መረጋጋት ከሶስት አስርት ዓመታት በላይ ዋጋ መክፈሏን የጠቀሰው የሚኒስቴሩ መግለጫ ነገር ግን ከሶማሊያ ባለሥልጣናት የሚሰሙ ክሶች ኢትዮጵያ በሶማሊያ መልሶ ግንባታ ውስጥ የነበራትን ከፍተኛ ሚና የካደ ነው ብሏል። ሚኒስቴሩ የትኞቹ የሶማሊያ ባለሥልጣናት መቼና በምን ጉዳይ ላይ ኢትዮጵያን ወነጀሉ ስለሚለው ጉዳይ በዝርዝር ያለው ነገር የለም። ነገር ግን ኢትዮጵያ ህገወጥ የጦር መሳሪያ ዝውውርና የታጣቂዎች እንቅስቃሴ ስጋት ባጠላበት የአፍሪካ ቀንድ የሚኖረውን አሉታዊ ተጽዕኖ በትኩረት እየተ እየተከታተለች መሆኗን በመግለጫው አመልክቷል። ሶማሊያ ሽብርተኝነትን በመዋጋት ስም የኢትዮጵያ መንግስት ወታደሮች በተደጋጋሚ ድንበሬን ጥሰው እየገቡ ነው ብላ ስትከስ ቆይታለች። በተጨማሪም በአፍሪካ ህብረት ሰላም አስከባሪ ስር ሶማሊያ የሚገኙ የኢትዮጵያ ወታደሮች ሀገሪቱን ለቀው እንዲወጡ መጠየቁም ተዘግበዋል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኒቡና የጸጥታ ኃይላቸው በሀገሪቱ ኬንያን መሰል ብጥብጥ ለማስነሳት የሚሞክሩ አካላት ከድርጊታቸው እንዲቆጠቡ አስጠነቀቁም። የፕሬዝዳንቱና የሀገሪቱ የጸጥታ ኃይላት ማስጠንቀቂያ የተሰማው በናይጄሪያ ጣሪያ ነካውን የኑሮ ውድነት ተከትሎ በቀጣዩ ሳምንት የተቃውሞ ሰልፍ መጠራቱን ተከትሎ ነው። ናይጄሪያ ተግባራዊ ያደረገችው የኢኮኖሚ ማሻሻያ በሀገሪቱ የዋጋ ግሽበቱን ከ40 በመቶ በላይ አንሮታል። እንዲያም ሆኖ ግን ናይጄሪያ በኑሮ ውድነት ምክንያት የጎላ የተቃውሞ እንቅስቃሴ ሳታስተናግድ ቆይታለች። አሁን ግን በማህበራዊ መገናኛ ትስስር ገጾች የፊታችን ሐሙስ ተቃውሞ ለማድረግ የተላለፉ ጥሪዎች የሀገሪቱን ፕሬዚዳንት አስቆጥቷል። ፕሬዚዳንት ቦላ አህመድ ትናንት ሐሙስ የተቃውሞን አንፈራም፣ ስጋታችን ለተራው ህዝብ ነው ስጋታችን ተቃውሞን ተከትሎ ስለሚፈጠሩ ጥፋቶች ነው ሲሉ ተናግረዋል። ሀገሪቱ እንደ ሱዳን እንድትሆን አንፈቅድም ማለታቸውንም የፈረንሳይ ዜና አገልግሎት ዘግቧል። የሀገሪቱ የመንግስት ባለሥልጣናትን ጨምሮ የጦር ባለሥልጣናት በወጣቶች በተጠራው የተቃውሞ ሰልፍ ላይ እንዳይሳተፉም እያሳሰቡ ነው። ናይጄሪያ ከፍተኛ የሆነውን የመንግስት ተቃውሞ ሰልፍ ያስተናገደችው በጎርጎርሳውያኑ 2020 ሲሆን በእንግሊዝኛ ምህፃሩ ኤስኤአርኤስ የተሰኘው የአድማ ብተና ፖሊስ በወሰደው እርምጃ ለተቃውሞ አደባባይ ከወጡ ሰዎች አስር ሰዎች ሲገደሉ ሌሎች በርካቶች ቆስለዋል። ፓሪስ 33ተኛውን የኦሎምፒክ ጨዋታዎች የመክፈቻ ስነስርዓት ለመጀመር ጥቂት ሰዓታት በቀሩበት በፈረንሳይ የፈጣን ባቡር መስመር ላይ ጥቃት ተፈጸመ። በጥቃቱ የደረሰ ሰብዓዊ ጉዳት ባይኖርም በ10 ሺዎች የሚቆጠሩ የባቡር ተጓዦችን ጉዞ አስተጓጉሏል። የአገሪቱ ጠቅላይ ሚኒስትር ገብርኤል አታል እንዳሉት በባቡር መሰረተ ልማቱ ላይ የተፈጸመው የእሳት አደጋ ሆን ተብሎና ታቅዶ የተፈጸመ ሴራ ነው። ጥቃቱ ለወትሮም ከረፍት በሚመለሱ ሰዎች ጉዞ የሚጨናነቀውን የፈረንሳይ አትላንቲክ ሰሜናዊና ምስራቃዊ የባቡር መስመሮች የጉዞ ሰዓት አዘግቷል አሊያም እንዲሰረዙ አድርጓል ነው የተባለው። ብርቱ ጉዳት በደረሰበት የባቡር መስመሩ እስኪጠገን በርካታ የሰው ኃይልና ረዘም ያለ ጊዜ መጠየቁ በሳምንቱ የመጨረሻ ቀናት እስከ 880 ሺህ የሚደርሱ ሰዎች ከጉዞ ሊስተጓጎሉ እንደሚችሉ የፈረንሳይ ዜና አገልግሎት ዘገባ ያመለክታል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የዛሬ ጠዋቱ ጥቃት መዲናዋ ፓሪስ የኦሎምፒክ ተሳታፊ ስፖርተኞችና የክብር እንግዶችን ጨምሮ እስከ 300 ሺህ የሚደርሱ የመክፈቻ ስነስርዓት ታዳሚያንን ደህንነት ለማረጋገጥ ጥብቅ ጥበቃ እያደረገች ባለችበት ወቅት ነው። 33ኛው የፓሪስ ኦሎምፒክ ከአንድ ሰዓት ገደማ በኋላ ከአሁን በፊት ከተለመደው የመክፈቻ ስነስርዓት ድባብ በተለየ መልኩ የተወካይ ሀገራት ልዑካን በሴን ወንዝ ላይ በጀልባ እየተጓዙ ሀገራቸውን በሚያስተዋውቁበት ስነስርዓት ይጀመራል። በመክፈቻ ስነስርዓቱ የማራቶን ኳክብቶቹ አትሌት ቀነኒሳ በቀለና አትሌት ትዕግስት አሰፋ የኢትዮጵያ ኦሎምፒክ ቡድንን በመምራት ይሳተፋሉ። በመጨረሻም የአውሮፓ ህብረት እንዳይንቀሳቀስ ካግደው የሩሲያ መዋለ ንዋይ የተገኘ 1.5 ቢሊዮን ዩሮ ትርፍ ለዩክሬን ለማስተላለፉ ምላሽ የምትሰጥበትን ሁኔታ በጥንቃቄ የመረመረች መሆኗን ሩሲያ አስታወቀች። ሩሲያ ለህብረቱ እርምጃ ምላሽ ለመስጠት እየተዘጋጀች መሆኗን የገለጸችው የህብረቱ ኮሚሽን ፕሬዚዳንት ኦርሱላ ፎንዴር ላየን ከሩሲያ እግድ ሀብት በወለድ የተገኘውን ገንዘብ ለዩክሬን መስጠታቸውን ካሳወቁ በኋላ ነው። ፕሬዚዳንቷ እንዳሉት ከሩሲያ የእግድ ሀብት በወለድ መልክ የተገኘው ገንዘብ ለዩክሬን መከላከያ ማጠናከሪያና መልሶ ግንባታ ይውላል። ሀገሪቱን የሀገሪቱን እርምጃ ተከትሎም የክሬምሊን ቃል አቀባይ ድሚትሪ ፔክፎቭ በሰጡት መግለጫ የህብረቱን እርምጃ ህገወጥ ብለውታል። አያይዘውም ሩሲያ ለድርጊቱ ተመጣጣኝ ነው ያለችውን እርምጃ በደንብና በተጠና መንገድ ትመልሳለች። የአውሮፓ ህብረት የፈጸመው ድርጊት መልስ ሳያገኝ የሚቀር ጉዳይ አይደለም ብለዋል። ሩሲያ በእግድ ከተያዘ ሀብቷ የሚገኝ መዋለንዋይ ለዩክሬን ተላልፎ እንዳይሰጥ በተደጋጋሚ ስታስጠነቅቅ ቆይታለች። ይህ ዶቸቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁ። በጎፋ ዞን በመሬት መንሸራተት አደጋ ህይወታቸውን የተነጠቁ ዜጎችን ለማሰብ በኢትዮጵያ የሶስት ቀናት ብሔራዊ ሀዘን ታወጀ። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን በተከሰተ የመሬት መንሸራተት አደጋ የሶስት ሰዎች ሕይወት አለፈ። የሶማሊያ መንግስት ከፍተኛ ባለስልጣናት በኢትዮጵያ ላይ የሚያቀርቧቸውን ውንጀላዎች መሠረተ ቢስ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አጣጣለ። መስሪያ ቤቱ የሶማሊያን ክሶች እንደማይቀበልም አስታውቋል። የናይጄሪያው ፕሬዚዳንት ቦላ አህመድ ቲኑቡና የጸጥታ ኃይላቸው በሀገሪቱ ኬንያን መሰል ብጥብጥ ለማስነሳት የሚሞክሩ አካላት ከድርጊታቸው እንዲቆጠቡ አስጠነቀቁም። ፓሪስ 33ተኛውን የኦሎምፒክ ጨዋታዎች የመክፈቻ ስነ ስርዓት ለመጀመር ጥቂት ሰዓታት በቀሩባት በፈረንሳይ የፈጣን ባቡር መስመር ላይ ጥቃት ተፈጸመም። የአውሮጳ ህብረት እንዳይንቀሳቀስ ካገደው የሩሲያ መዋለ ንዋይ የተገኘ የ1.5 ቢሊዮን ዩሮ ትርፍ ለዩክሬን ለማስተላለፉ ምላሽ የምትሰጥበትን ሁኔታ በጥንቃቄ እየመረመረች መሆኗን ሩሲያ አስታወቀች። ዜናው በዚያው አበቃ። ጤና ይስጥልኝ።